ሁከት ውስጥ ተሳትፈዋል ሲል የኢትዮጵያ መንግሥት አስሯቸው የነበሩ ሰዎች ትላንት በመለቀቃቸው ደስተኞች መሆናቸውን ለአሜሪካ ድምፅ የገለጹ ተቃዋሚ የፖለቲካ ፓርቲዎች ቀድሞም መታሰራቸው አግባብ እንዳልነበር አመልክተዋል። ጠቅላይ ሚኒስትር ኃይለ ማርያም ያደረጉት ንግግርም ከቃላት ያለፈ የተግባር እርምጃ የሚወሰድበት ይሆናል ብለው እንደማያምኑም የፓርቲዎቹ መሪዎች ተናግረዋል። ኢህአዴግ በጥልቅ ተሃድሶ ውስጥ ማለፍ እንዳለበትና ስህተቶች ሲሉ ጠቅላይ ሚኒስትሩ የዘረዘሯቸውን ችግሮች አ ወግዶ መፍትሔ ለመስጠት እንደሚሰራም የገዢው ፓርቲና የመንግስቱ መሪ አቶ ኃይለማርያም ደሳለኝ ትናንት ባደረጉት ንግግር መጠቆማቸው ይታወሳል። ሰለሞን አባተ ተከታዩን ዘገባ አዘጋጅቷል። ትምህርትና ተሐድሶ ተሰጥቷቸው ተለቀዋል የተባሉት ሰዎች ትናንት ተሰብስበው የአቋም መግለጫ ማውጣታቸው ተነግሯል። ከ ዘጠኝ ሺህ በላይ የሚሆኑ በተለያዩ ቦታዎች ተይዘው የቆዩ ዜጎች ናቸው። ተቃዋሚዎቹ የፖለቲካ ፓርቲዎች ምን ይሆን ሐሳባቸው? የኦሮሞ ፌዴራሊስት ኮንግረስ ምክትል ፕሬዚደንት አቶ ሙላቱ ገመቹ በመሰረቱ እኛ ይህንን ያየ ነው የምናየውም። ቀደም ሲልም ለዚህ የታሰሩት ሰዎች እንዲፈቱ ጥያቄ አቅርበናል። በኦሮሚያ እንደሚታወቀው በሚዲያው እንደሰማን ወደ አራት ሺህ ከጦላይ አካባቢ ስምንት መቶ ደግሞ ከአማራ የሚደርሱ ወገኖች መፈታታቸውን ሰምተናል፣ ደስ ብሎናል። እንኳን ይህን ኃይል ሕዝብ ቀርቶ አንድ ሰው እንኳን ከእስር በሚፈታበት ጊዜ በእልልታ ነው እልልታ ይገባል ነው የምንለው። የዜጎች መታሰር ላይ የዜጎችን በዚህ መብት ጥያቄ ላይ በጣም ይሰማናል። ስለዚህ በመፈታታቸው ደስ ብሎናል። የመላ ኢትዮጵያ አንድነት ድርጅት ዋና ጸሐፊ አቶ አዳነ ጥላሁን ባይታሰሩ መጀመሪያውንም ጥሩ ነበረ። በመለቀቃቸው በጣም ደስተኛ ነን። የሰማያዊ ፓርቲ ሊቀመንበር አቶ የሸዋ ሳዳነ በመሰረቱ መለቀቃቸው መልካም ነገር ነው። የእኛም የሰማያዊ ፓርቲ አባላት እና አመራሮች በዚሁ በአስቸኳይ ጊዜ ሰበብ ተይዘው ሲሰቃዩ ነበር እና መለቀቃቸው መልካም ነገር ነው። ከአጠገባችን ተለይተው ነበርና እና መለቀቃቸው መልካም ነገር ነው። እንዳልኩም፣ ቤተሰቦቻቸው መጠየቅ አይችሉም፣ መጣብ እየተጨነቁ ነበር እና መለቀቃቸው መልካም ነገር ሆኖ፣ ነገር ግን መጀመሪያስ መታሰር ነበረባቸው ወይ? አንዳንድ ጊዜ የመንግስት አቋም ግራም ያጋባ ችግሩ የእኔ ነው ይልና ሌሎችን ሰዎች ይቀጣልና፣ ኪራይ ተንሳቢነት ከሆነ በእርግጥ የመንግስት መሳኝነትና ጥፋት ከሆነ የመንግስት ባለስልጣናት መቀጣትም መታሰርም የነበረባቸው እነሱ ናቸው እንጂ ሌላውን ዜጋ እንደዚህ ማሰቃየት ተገቢ አልነበረም ብለን ነው የምናምነው። ተሀድሶ ተሰጥቶታል እየተባሉ የተሰናበቱት ዜጎች ሁሉ አይደገምም የሚል ካናቴራ ለብሰው ነበር። የስብሰባው መሪ ቃልም ይኸው አይደገምም ይመስላል። የጠቅላይ ሚኒስትሩን መልእክት እንስማ። የደረሳችሁበትም ድምዳሜ አይደገምም በጭራሽ አይደገምም የሚል ነው። እኔ እንደገባኝ እዚህ ድምዳሜ ውስጥ የደረሳችሁት ህገ መንግስቱ በደም የተጻፈ ህገ መንግስት ነው። በብዙ መስዋዕትነት የተጻፈ ህገ መንግስት ነው። የእያንዳንዱን ብሔር ብሔረሰብም ሆነ የግለሰብ የዜግነት መብት የሚያስከብር ህገ መንግስት ነው። መቼም ቢሆን ነገ ወደ ቤታችሁም ስትመለሱ ጥያቄ አይኖራችሁም ማለት አይደለም። ጥያቄ ይኖራችኋል። ከመንግስትም ሆነ ከመንግስት አመራሮች ጋር በሀሳብ ላትስማሙ ትችላላችሁ። ይሄ መብታችሁ ነው። ይሄን መብታችሁን ማንም ሊከለክላችሁ አይችልም። ህገ መንግስቱ ያጎናጸፈላችሁ መብት ነው። ስለዚህ ነገም ቢሆን ጥያቄ ካላችሁ ጥያቄያችሁን በሰላማዊ መንገድና በሰለጠነ መንገድ በህገ መንግስታዊ መሰረት ማቅረብ መብታችሁ ነው። ስለዚህ የሚከለከለው ነገር ቢኖር በአመፅ፣ በሁከት፣ በጉልበት ጥያቄን ማቅረብና ማስመለስ መሞከር ዋጋ ያስከፍላል። ለመሆኑ ስለዚህ አይደገምም ስለተባለ ቃል ተቃዋሚዎቹ ምን ይላሉ? ከሰማያዊው ፓርቲ ከአቶ የሸዋስ አሰፋ ልነሳ። በእውነቱ ምኑ እንደማይደገም ግራ ነው የሚያጋባ። እነሱም ራሱ የሚያውቁት አልመሰለኝም ምኑ እንደማይደገም እና ሁለተኛ የኢህአዴግ ባህሪ ሰዎችን እንደዚህ በአጠቃላይ የማስፈራራት እና የማሸማቀቅ ልምድ ከደፊትም በነበሩ እስሮች ላይ አይተነዋል፣ እና በመሰረቱ ምንም ተገቢነት የለውም፣ ምክንያቱም ሀሳባቸውን ስለገለጹ ነው። አሁን ለምሳሌ እኛ ፓርቲ አባላት ምንም ያጠፉት ነገር የለም፣ ሀሳባቸውን ስለገለጹ ብቻ ነው የታሰሩት። ስለዚህ ሀሳብ መግለጽ ነው። አይደገምም ወይ ምኑ ነው ለእነሱም ግልጽ አይመስለኝም። እና ሁልጊዜ ደግሞ ጀነራላይዝ ይደረጋል። የአንዱን ነገር ይወስዱና ለሁሉም ያደርጉታል። ጠቅላይ ሚኒስትሩ ጥያቄ አይኖራችሁ ማለት አይደለም፣ መብታችሁ ነው፣ ማንም አይነፍጋችሁም፣ በሕገ መንግስት የተረጋገጠ መብታችሁ ነው። ነገር ግን በአመፅ በጉልበትና በሁከት መጠየቅ የሚያስከፍለው ዋጋ አለ ብለው ነበረ። በሰላማዊ መንገድ ነው። ለምሳሌ የእኛ አባላት የተከሰሱበትን ነገር እዚህ ቀበሌ ላይ ተለጥፎ ስናየው መንግስትን ማጥላላት ይላል። ኦፖዚሽን ሆኖ እንዴት መንግስትን ሊያወልት ይችላል? ለዛውም ይሄ ሁሉ ድክመት ያለበትን መንግስት ራሱ ድክመቱን ያመነን መንግስት እንዴት ሊያሞካሽ ይችላል? እና እንዳልኩ ፓራዶክስ ነው፣ ተቃርኖ ነው። ሁል ጊዜ የሚነገረው ጥፋቱ የእኛ ነው ይሄ ሊፕ ሰርቪስ ሬስ ሙላ ካልሆነ በስተቀር ጥፋቱ የነሱ ከሆነ መጀመሪያ የተቃዋሚ ፓርቲ አባላት በፍጹም መታሰር አልነበረባቸውም። ሌሎችም ሰላማዊ ዜጎች መታሰር አልነበረባቸውም እና አስሮ መብትን ነፍጎ እንደገና መስጠት ብጽህና ሊሆን አይችልም፣ ሊያስመሰግንም ምንም አይችልም። ይሄ ተቃውሟችሁን መግለጽ ትችላላችሁ። ተመልከት፣ አሁን ተቃውሟችሁን መግለጽ ትችላላችሁ። እንደገና ደግሞ አይደገምም፣ ምንምኑም አይደገሙም። ተቃውሞውን መግለጽ ድጋሚ ተቃውሟቸው መግለጽ ከቻሉ እንደገና ምን አመጣው አይደገም የሚለውን ነገር? አመፅ፣ ጉልበት፣ ሁከት ሲሉ የጠሯቸው አድራጎቶች አሉ ጠቅላይ ሚኒስትሩ በመሰረቱ ከእኛ ፓርቲ አባላት ልጀምርና አመፅን በመጥላት በሰላማዊ መንገድ ለውጥ ይመጣል ብለው የሚታገሉ አባላት ናቸው። በየትኛውም ቦታ ለምሳሌ አቶ ይነቃቸው ከበደ ከኔ ጋር ሕመምተኛ ልንጠይቅ ሆስፒታል ስንሄድ ነው የተያዘ ሀሳቡም ስለገለጸ እንጂ ምንም የአመፅ ተግባር ላይ አልተሰማረም። ብሌን መስንም እንደዛው፣ መርከቡ ኃይልን እንደዛው፣ አበባ ካሉም እንደዛው፣ ሁሉም የፓርቲ አባላት ሀሳባቸውም እምነታቸውም እንደዛ አይደለም። ሌሎቹም የፓርቲዎች መሪዎች በየፓርቲዎቻቸው አባላትና ደጋፊዎች እንደዚሁም በየፓርቲያቸው አቋሞች ላይ ተመሳሳይ ሀሳብ አላቸው። ወደ ኋላ እመለሳለሁ። ጠቅላይ ሚኒስትር ኃይለማርያም ደሳለኝ የራሳቸው ፓርቲና የመንግስትም ስህተቶች ያሏቸውን ጉዳዮችም አንስተዋል። እናንተ በአቋም መግለጫችሁ አይደገምም እንዳላችሁ ሁሉ መንግስትም፣ ገዢው ወይም አስተዳዳሪው ፓርቲ ኦህደድ ኢህአዴግም፣ በፌዴራል ደረጃ ደግሞ ኢህአዴግም ውስጣችን መታደስ አለበት ልክ እናንተ ቁጭ ብላችሁ እንደታደሳችሁ ሁሉ እኛም በጥልቅ ተሃድሶ ማለፍ አለብን። ዴሞክራሲን ማስፋት አለብን። የተለያዩ የህብረተሰብ ክፍሎች በተለይም ወጣቶችን አቅርበን ማወያየት አለብን። ችግራቸውን ማዳመጥ አለብን። ከዛም አልፎ መፍትሄ መስጠት አለብን የሚል ግምገማ አካሂደናል። ወደ ኦሮሞ ፌዴራሊስት ኮንግረስ ምክትል ሊቀመንበር ወደ አቶ ሙላቱ ልመለስ። ቀደም ሲል ክቡር ጠቅላይ ሚኒስትሩ የሰጡት መሪ ቃል ላይ በየደረጃው ያሉት የፓርቲ እና የመንግስት አካላት ኃላፊዎች ሆነው የህዝብ አቤቱታ፣ ሰላማዊ ጥያቄን ሲያቀርቡላቸው በአግባቡ የሚያስተዳድሩትን ህዝብ አክብሮ ምላሽ ሰጥቶ ቢሆን ኖሮ ይህ ሁሉ ባልደረሰም ነበር እና ስለዚህ መነሻውኛ የምንለው ቀደም ብሎ ህዝብም ለዚህ ለአመፅ የመብት መደፈር በሚመጣበት ጊዜ ህዝብ ከዛ ገደብ ሊያልፍ የቻለው መልካም አስተዳደር እጦት ነው። ይህንን ክቡር ጠቅላይ ሚኒስትሩ ከአሁን በፊት በፓርላማን ባደረጉት ንግግር ለኢትዮጵያ ህዝብም ባስታወቁት የመልካም አስተዳደር መጥፋት ነው። መልካም አስተዳደር ስብና የጠፋበት ሁሉ ገደቡን የለቀቀበት ሁኔታ ላይ የነበረ ነው። ስለዚህ በአንድ በኩል መንግስት ኃላፊነቱንም ገሸሽ እያደረገ ሌላው ላይ ማላከክም ይፈልጋል። ይሄን ይሄንን ደስ አይለንም እንትንም አንልም። ለዚህም የሚያበቃም አይደለም እና ስለዚህ ክቡር ጠቅላይ ሚኒስትሩ ያሉት አይደገምም ከእንግዲህ ወዲህ መብታችሁን እናከብርላቸዋለን፣ ሰላማዊ በሆነ መንገድ ጥያቄ ሲቀርብ እናስተናግዳለን የሚለው አሁንም ምን ያህል በዚህ ላይ ቁርጠኞች እንደሆኑ ነው እኔ ጥያቄ ያለኝ። እና ምን ያህል ቁርጠኞች ይሆናሉ ብለው ያስባሉ አሁን ያሉት መሪዎች? ቁርጠኞች መሆን ማለት የህዝብን ጥያቄ መመለስ ነው። ህዝብ የጠየቃቸው ጥያቄዎች አሉ። የዲሞክራሲ ጥያቄ አለ። የሰብአዊ መብት አለመከበር አለ። የህግ የበላይነት አለመኖር አለ። የዜጎች ህገ መንግስታዊ መብት መረገጥ አለ። እነዚህ በሚረገጡበት ጊዜ ይሄንን መብት ለማስከበር እንግዲህ በተለያዩ መንገድ ነው። አሁን ለምሳሌ ሰላማዊ በሆነ መንገድ እኔ እስከማውቀው ድረስ ከአሁን በፊት ህዝብ ጥያቄውን እጁን ወደ ላይ በማንሳት ሰላማዊ በሆነ መንገድ ጥያቄውን በየደረጃ ላሉት አካላት በሚያቀርብበት ጊዜ መልስ የሚሆነው የኃይል እርምጃ ነው። የኃይል እርምጃው ትክክል አለመሆኑን ከአሁን በፊት ቀደም ብለን እኛም በፓርቲያችን እና በመድረክ በኩልም ለመንግስት ጥያቄም አቅርበናል፣ ልመና አቅርበናል። በተለያየ መንገድ ይሄ ህዝብን መስማት ያስፈልጋል። ህዝብን ቁጭ ብሎ ጥያቄ ምንድን ነው ብሎ መጠየቅ ያስፈልጋል። ይሄ ከገደብ ካለፈ ችግር ይፈጥራል እና ለሀገር ሰላም አይመጣም፣ አንድነትን አመጣም እና ለልማትም፣ ለማንኛውም የሚበጀው መጀመሪያ ሰላም ነው። ሰላምን ለመፍጠር ደግሞ ህዝብን ተቀራርቦ ተወያይቶ ተቃዋሚን ከሚሉት ጋር በጠረጴዛ ክብ ቁጭ ብሎ መወያየት ነው ብለን ስንዘምር ነበር። ይሄ ተቀባይነት አልነበረውም እና አሁንም ቢሆን ህዝብ የሚጠይቀው ጥያቄ አለ። የኃይል እርምጃ ከመውሰድ በየቦታው ሰዎችን ከማሰር የጊዜያዊ አዋጅን ከማወጅ ይልቅስ የህዝብ ጥያቄን ተቀብሎ ሰላማዊ የሆኑ ነገሮችን ሁሉ መፍጠር ይቻላል። ይሄ የማይቻል ነገር የለም። ለውይይት ካልቀረምን ግን የምናደርጋቸው ነገሮች ሁሉ ከንቱ ይሆናሉ ነው የምንለው። ለመሆኑ የተቃዋሚዎቹ ፓርቲዎች አሁን ባለው ሁኔታ የመተማመናቸው ደረጃ ምን ያህል ነው? በሀገሪቱ ውስጥ እየታየ ያለው ችግር መንግሥት እየወሰደ ባለው እርምጃ ይወገዳል የሚል ሐሳብ አላቸው ተቃዋሚዎቹ? የመኢአዱ ዋና ጸሐፊ አቶ አዳነ ጥላሁን አሁን የተፈጠረውን ችግር እነሱ መታሰርም ሆነ መለቀቅ የሚፈታው አይደለም። በመሰረቱ ኢህአዴግ ስርነቀል በሆነ ደረጃ ላይ ያለበትን ችግር አልፈታም እና ይሄ የተዳፈነ እሳት እንጂ የእነዚህ ሰዎች መለቀቅ ነገሮችን የሚያበርድ እንዳልሆነ ነው እኛ እንግዲህ ግምት ውስጥ ያስገባ ነው። ምንድን ነው ይሄ ስርነቀል የሚሉት እርምጃ? ምን አይነት ስርነቀል እርምጃ መውሰድ አለበት ብላችሁ? የፖሊሲ ለውጥ ነው የሚያስፈልገው። አቶ ሰለሞን አሁን አማራ ክልልም በለው ኦሮሚያ ክልልም የተነሱ ጥያቄዎች ድረስ ሰው ሳለፉ እንጂ እስካሁን ድረስ የተሰጠ መልስ የለም። በተወሰነ መልኩ አሁን ምንድን ነው ሚኒስትሮችን በመሾምና በመሻር ችግር ፈትቻለሁ የሚል እንትን አይነት ነገር አለ። ጥልቅ ተሐድሶ አድርጌያለሁ ነው የሚባለው። ጥልቅ ተሐድሶ ምን እንደሆነ አሁን በተጨባጭ የታየ ነገር የለም። እነዚህም ሰዎች መጀመሪያም መጀመሪያውኑ በግፍ ነው የታሰሩት። ከዛ ውጭ ግን የነበረውም አሁንም ያለውን የተዳፈነውም እሳት ወይም ደግሞ ችግር ኢህአዴግ እየፈታ አይደለም የሚል አይነት አቋም ነው ያለን እኛ። ታስረው የነበሩት ሰዎች ስህተት ሰርተናል ማለታቸውን እና የአቋም መግለጫ ማውጣታቸውን ነው የመንግስቱ መገናኛ ብዙሃን የተናገሩት። ጠቅላይ ሚኒስትሩም የተናገሩት ጥልቅ ተሐድሶም ማድረጋቸውን ነው የተናገሩት። እና ምን ማለት ነው ይሄ በእስረኞቹ ወይም በእነዚህ ሰዎች ውስጥ ተካሂዷል የተባለው ጥልቅ ተሐድሶ ምን እንደተደረገላቸው፣ በምን አይነት ተሐድሶ ውስጥ እንዳለፉ በቅርብ ተከታትላቸው ያወቃችሁት ነገር አለ? ይሄ እኮ የተለመደ ኢህአዴግ የብልጠት አካሄድ እኮ ነው። ምን ዛሬ እኮ ዛሬ ብቻ መሰለህ እንደ እንግዲህ ዜር ያሳይ እስር ቤት የታጎረ ህዝብ ይሄንን አድርግ አለበለዚያ አትፈታም ከተባለ የግድ ለመፈታት ሲል የሚያደርገው እንትን ከልብህም ይሁን ከልብህም ባይሆን እሺ ብለህ ነፃ ለመውጣት የምታደርገው ድርጊት እንጂ ይሄ ከልብህ የተደረገ ልሳ እንደ ብዙ ምሳሌ ውስጥ በቅንጭት ጊዜ እኮ ይቅርታ ጠይቀናል ተብሎ የተወጣበት ወቅት ነው ያለው። እኔ ለምሳሌ በዛ ሰዓት ጭፍራ ነበር የታሰርኩት፣ እና ምንድን ነው ይቅርታ ጠይቁና ውጡ ነበር የተባለው ነው ገብቷ። ምንድን ይቅርታ ምን አጥፍ ተሚብል ክርክር ውስጥ ነው የተገባው። ስለዚህ ይሄ የተለመደ የአዴግ ባህሪ ስለሆነ ሆን ተብሎ ለፖለቲካ ፍጆታ ይወጣል የተደረገና እስረኞቹን የግድህንን ካላደረጋቸው አትፈቱም ከሚል አንጻር የተፈጸመ ድርጊት እንጂ በትክክል በጣም እርግጠኛ ሆነ ነው የምነግርሽ እስረኞችም ሙሉ በሙሉ ይህንን ጥፋት ሰርተናል ብሎ አምነውበት እንደማያደርጉት እኔ መቶ በመቶ አምናለሁኝ። ስለዚህ ይህም ደግሞ ጥንቅተ ሌላው ከልምድ እስካሁን ድረስ ከምናቀው ልምድ የሚሰጠው የኢህአዴግ የፖለቲካው ፖሊሲው በመሬቱ ዙሪያ በዲሞክራሲ ዙሪያ በሁሉም ዙሪያ የኢህአዴግ ፖሊሲዎች በቃ ለኢትዮጵያ ጥሩ ናቸው የሚል አይነት ጠመጣ ወይም ደግሞ ምን ብየል እንግዲህ ሰውን ሰብኮ የማሳመን ስራ እንጂ በትክክል ዲሞክራሲያዊ በሆነ መልኩ እየተከራከርክበት እና እየተማመንክበት የምካሄድበት አይነት እንትን አይደለም። በጣም ይህም እርግጠኛ ሆኜ ነው ከምንድን ማውቀዋለሁ። ወ ከምንድን እየተሰራ ያለው ዘገባችን ትንታኔዎችን፣ ሌሎችም ተቃዋሚዎችን፣ ተንታኞችን፣ የመንግሥትም ባለሥልጣናትን አስተያየቶች እየያዘ ይቀጥላል። እናንተም የተከበራችሁ አድማጮች ተሳተፉ፣ አስተያየቶቻችሁን ስጡ። ለአሜሪካ ድምፅ ሰሎሞን አባተ ነኝ፣ ዋሽንግተን